የዩናይትድ ስቴትስና ሌሎቹም ምዕራባውያን መንግስታት በኢትዮጵያ የሰብአዊ መብትና ዲሞክራሲ ሁኔታ ላይ ጠንካራ አቋም መያዝ ተስኗቸዋል ይላሉ የመድረክ ሊቀመንበር ዶክተር በየነ ጴጥሮስ። የዚህ ምክንያቱ የኢህአደግ የህዝብ ግንኙነት ስራ ነው የሚሉት ዶክተር በየነ ይህን አስተያየት የሰጡት የዩናይትድ ስቴትስ ረዳት ውጭ ጉዳይ ሚኒስትርና የአውሮፓ ፓርላማ አባላት ሰሞኑን በኢትዮጵያ ያደረጉትን ጉብኝት መነሻ አድርገው ነው። የዩናይትድ ስቴትስ ረዳት ውጭ ጉዳይ ሚኒስትር በአሁኑ ጉብኝታቸው ከኢትዮጵያ ተቃዋሚዎች ጋር አልተገናኙም። ዳሩ ግን ከሁለት ወራት በፊት እንዳነጋገሯቸው ዶክተር በየነ ገልጠዋል። እስክንድር ፍሬው ዝርዝሩን ይዞልናል። ተቃዋሚዎች በምዕራባውያን መንግስታት ላይ የሚያቀርቡት ቅሬታ በተለይ ከ1997ቱ ምርጫ ጀምሮ ሲንጸባረቅ የቆየ ነው። ከኢትዮጵያ መንግስት ጋር ያላቸውን የጠበቀ ወዳጅነት ስህተቶችን ለማረም አልተጠቀሙበትም ባይ ናቸው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነትን መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ዛሬ ለአሜሪካ ድምፅ እንዳስረዱት የዚህ አንዱ ምክንያት የኢህአዴግ የህዝብ ግንኙነት ስራ ነው። የኢህአዴግ ስርዓት አንዱ በእጅጉ የተካሄነባቸው ጉዳዮች ውስጥ የፓብሊክ ሪሌሽንስ፣ የህዝብ ግንኙነት ስራ ነው። በዚህ ረገድ እነዚህ ኢትዮጵያን የሚጎበኙትን ልክ ከቦሌ ጀምሮ፣ ከዚያ በፊትም ሊሆን ይችላል እንደደረሱ የሕዝብ ግንኙነት ሰራተኞቻቸው የተለያየ መልክ ባላቸው ግማሹም እኔ ምሁር ነኝ የፖለቲካ ሰው አይደለሁም፣ የምንም ፓርቲ አባል አይደለሁም። ነገር ግን ቢሆንም የእኔን ነጻ አስተያየት ከፈለጋችሁ እያሉ ከበው ኢህአዴግ በራሱ አፍ ማለት የማይመቸውን ሌሎች ገለልተኛ አካላት ወይም ገለልተኛ ተመልካቾ ወይም ተመራማሪዎች እነን የሚሉትን ሰዎች አግኝቷቸው እንግዲህ በምዕራባዊ ያለም እንግዲህ እኔ ነጻ ነኝ፣ ለዚህ መሎግንም ተመራማሪ ነኝ፣ እንደዚህ መረጃ ከመያዝ ነው የምናገረው የሚሉ ሰዎች በጣም ይከበራሉ። ኢህአዴግ ይሄንን በጣም በጣም በብቃት ይጠቀማል። የመድረኩ ሊቀመንበር ይህንን አስተያየት የሰነዘሩት በአዲስ አበባ ጉብኝት ያደረጉትን የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትርና የአውሮፓ ፓርላማ አባላት ቆይታ መነሻ በማድረግ ነው። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብትና የስራ ጉዳዮች ረዳት ሚኒስትር ቶም ማሊኖውስኪ ወደ ኢትዮጵያ የመጡት አመታዊ በሆነው የዩናይትድ ስቴትስና የኢትዮጵያ መንግስታት የጋራ ውይይት ላይ ለመሳተፍ ነው። ከኦሮሚያ ሁኔታ እስከ ሲቪክ ማህበራት ሚና ዲሞክራሲን ለማስፈ እስከሚደረገው ጥረት ያሉት ሁሉ መነሳታቸውን ረዳት ሚኒስትሩ ለአሜሪካ ድምጽ ገልጸዋል። በተለይ ከኦሮሚያ አንጻር የሚያሳስቧቸውን ጉዳዮችም አስረድተዋል። ለመድረኩ ሊቀመንበር ግን ከዩናይትድ ስቴትስ ባለስልጣናት እየተሰጡ ያሉ አስተያየቶች የተንጸባረቁ አቋሞች ከበቂ በታች ናቸው። ወቅታዊውን የኦሮሚያ ጉዳይ ጨምሮ በዲሞክራሲና በሰብአዊ መብት ችግሮች ላይ ዩናይትድ ስቴትስ ጠንካራ አቋም አልያዘችም ይላሉ። በዚህ ዛጃ ኦሮሚያ የሆነውን ማነሱ ምንም አሉ፣ በምክር ደረጃ ወይም በአስተያየት ደረጃ ነው ተናግሮ የሚሄዱት እንጂ ይህ የምታደርጉት ነገር በእጅጉ የከፋ እንደመሆኑ የአሜሪካን መንግስት ከእናንተ ጋር ያለውን ግንኙነት አሁን ባለበት ደረጃ ይህን አታሻሽሉ ከሆነ ለመቀጠል ይቸገራል፣ አስቡበት። በዚህ የምል ደረጃ ጠንከር ያለ አቋም ውስጥ አይሄዱም። ያ እስካልሆነ ድረስ ሚሊዮን ጊዜ ቢናገሩ ምን ብሉ የአሜሪካንን ጥቅም በማስከበር ኢትዮጵያ ደግሞ አፍሪካ ውስጥ ተወዳዳሪ የሌላት እንደመሆኗ ምንም አያሳስባቸው። ስልጣን ላይ ያሉት እና ይህን ሁሉ በደል የሚፈጽሙ ወንጀል የሚሰሩ በህዝብ ላይ ዝም ብሎ በተለቀቀበት መንግስትና ስርዓት ይሄ ያለውን ስርዓት ብዙም አያሳስበውም ነው። ይሄ ካስተያየት ደረጃ እኮ ያለፈ አይደለም። በአውሮፓ ፓርላማ የሶሻሊስቶችና ዲሞክራቶች ቡድን ልዑካንም የኢትዮጵያ ጉብኝታቸውን ያጠናቀቁት ባለፈው ሳምንት መጨረሻ ነው። በኢትዮጵያ ያለው ተጨባጭ ሁኔታ ከኢህአዴግ የህዝብ ግንኙነት መረጃ የተለየ መሆኑን ተረድተዋል ይላሉ ከልዑካን ቡድኑ ጋር የተወያዩት ፕሮፌሰር በየነ ከሀገራቸው ሲመጡም እዚ ደርሶም በመንግስት ባለስልጣናት ማብራሪያ ሲሰጣቸው ግንኙነት ያደርጉት ከኛ ጋር ከመገናኘታቸው በፊት የፌደራል ጉዳዮች ባለስልጣን ሚኒስትር ጋር ተገናኝተዋል። ከአፍሪካ ህብረት ጋር ተገናኝተዋል እና ሌሎችም ቀጠሮዎች ነገ ያሉ እያሉ ነበር። ከጠቅላይ ሚኒስትሩም ጋር ቀጠሮ ተይዞልናል ምስሉ ነው የነበረው። እና በእጅጉ የተገረሙት ይሄ መድበለ ፓርቲ ስርዓት ነው። ኢትዮጵያ ወደ ዲሞክራሲ ስርዓት ተሸጋገረች ተብሎ ከፍተኛ ህዝብ ግንኙነት ስራዎች ተሰርቷል። በብራስልስም ሆነ ሌላም አካባቢዎች በሙሉ እየተስተካከለ አንዳንድ ርምቶች እየተደረጉበት የሚሄድ ሁኔታ ነው በኢትዮጵያ ውስጥ ብሎ ነበር የመጡት እዚህ ስለ እርሱ ፓርላማው መቶ በመቶ አንድ ፓርቲ የገዥው ፓርቲ ይህም የተቋቋመው ያው አስተዳደሩ ያው ምናምን ሲባል እንግዲህ እነሱ ካላቸው ጉዳዮቹን ያረዳል ሊሆን የሚችል ነገር በዚህ አይነት የመድበለ ፓርቲ ስርዓት ነኝ ምን ብሎ ባልበት ሁኔታ ከመጨረሻው ሲወጣባቸው በጣም ነው የተገረሙት እ ይሄ ሁሉ እንደዚህ ሆኖ እንዴት ዲሞክራሲያዊ ስርዓት መድበለ ፓርቲ ስርዓት ገንብተናል እየገነባን ነው እንዴት ይባላል እና እሱ ይህንን አስረዱን ነው ያሉት። በጣም ግራ ተጋብተው ማለት ነው። እና እዚህ አካባቢ ጉዳይ ላይ እንግዲህ ያሉትን ክፍተቶች የት የት ችግር እንዳለ፣ ከየት ተነስተን አሁን ዛሬ መቶ በመቶ ኢህአዴግ ብቻ ነኝ የተመረጥኩት የሚልበት ጋ እንዴት ሊደረስ ቻለ በምርጫ ሂደቱ ላይ ምን ምን ችግሮች እንዳሉ፣ በመሰረቱ ኢትዮጵያ ውስጥ ምርጫ ሳይሆን ዝም ብሎ ወይም ደግሞ የምርጫ ድራማ እንደሆነ መረጃዎችን በመስጠት ይህንን ለማስጨበጥ ሞክረን እጅግ በጣም ደስ ብሏቸው ነው የሄዱት። እናንተ ጸናና ግር ብነት ኖሮ ጭፍ የራሳችንን ደስብ ና የሚነካ ካለ ግንዛቤ የምናወራ ሰዎች እንሆን ነበር። የኢህአዴግና የመንግስት ባለስልጣናት በተለያየ ጊዜ በሰጧቸው አስተያየቶች በየኤምባሲው ደጅ ይጠናሉ ሲሉ ተቃዋሚዎችን ተችተዋል። ተቃዋሚዎች የውጭ ኃይሎችን ጣልቃ ገብነት እንደሚጋብዙ በመግለጽም አገሪቷ ሉዓላዊ መሆኗን እነርሱም ለተጽዕኖ እንደማይንበረከኩ ተናግረዋል። የመድረኩ ሊቀመንበር ግን የኢህአዴግን ትችት አይቀበሉም። እርሳቸው እንዳሉት ዘመኑ የዓለም አቀፋዊነት ነው። የኢትዮጵያ ጉዳይም ምዕራባውያኑን ጭምር ይመለከታል። ያለውን ስርዓት አቁመው የሚያኖሩትም እነዚህ የውጭ ኃይሎች ናቸው ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ